Yi, you, ya america Adams radio, ta biya nau. I zage maslow, <laughs> ወደ ሀገራችን ትሄዳላችሁ የሚል አንዳንድ ወረዳዎች ላይ ያሉ አመራሮች ሰዎችን እንደሚያናግሯቸውና አማሮች ማለት ነው እንደሚያናግሯቸውና ለማፈናቀል መንገድ ለመድረግ የሚሰሩ አካላት እንዳሉ መረጃዎች አሉ። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አሰማኸኝ አስረስን ነው የሰማችሁት። ቤት ኑሮት ንብረት አፍርቶ ቤቱ የተፈናቀለ አንድም ሰው የለም። የተሳሳተ መንገድ ነው። የተሳሳተ መረጃ የሚረጩ ግለሰቦች አሉ። ይሄ ህብረተሰቡ ተጠንቅቆ ከኛም ይሁን ከታች ካለው መዋቅር ጋር መረጃ እየወሰደ ህብረተሰቡ ወደ ነበረው ሰላም ተረጋከ መንገድ እንዲኖር ማድረግ ይገባል የሚል ነው ያለን። በተያያዘ ጉዳይ ላይ አስተያየት የተሰጡት የቤንሻንጉል ምክትል ርዕሰ መስተዳድር አቶ አዱጌ ሀምስ አያን የሰማችሁት። ሁለቱንም በዕለቱ አቢሬስ እናቀርባለን። ዶክተር ሰው የመርህና የስነ አመክንዮ ሰው ነው። መንፈሰ ጽኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገረ ሰው ነው። በዚህም ላይ ደግሞ በጣም በጣም ትሁትና ቅን ሰው ነው። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ናቸው የሰማችኋቸው። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ለምሽቱ ካሉን ሌሎች ዜናዎች መካከል በኢትዮጵያና በኤርትራ መካከል ያሉትን የትራንስፖርት አገልግሎቶች ሙሉ በሙሉ ጥቅም ላይ ለማዋል ዝግጅቱ መጠናቀቁን የኢትዮጵያ የትራንስፖርት ሚኒስትር ዳግማዊት ሞገስ አስታውቀዋል። በሌላ ዜና ኢትዮጵያ ከኤርትራ ጋር የጀመረችውን የንግድ ግንኙነት ሕጋዊ መስመር ለማስያዝ የጉምሩክ መቆጣጠሪያ ጣቢያዎች መደራጀታቸውን የኢትዮጵያ የጉምሩክ ኮሚሽን ማስታወቁን ከመንግስቱ የመገናኛ ብዙኃን ያገኘነው ዘገባ ያመለክታል። ሌሎችም ዜናዎች አሉ። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሚያዝያ 21 2011 ዓ ም ለተሰኘው ምሽት ዝግጅቶቻችን ጋር አስተናጋጆች አሉ። አከበደና ቆንጅታየንን ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሱ ሚሻ። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የምሽቱን የዓለም ዜናዎች እናሰማ። በኢትዮጵያና በኤርትራ መካከል ያሉትን የትራንስፖርት አገልግሎቶች ሙሉ በሙሉ ስራ ላይ ለማዋል ዝግጅቱ መጠናቀቁን የገለጹት የኢትዮጵያ የትራንስፖርት ሚኒስትር ዳግማዊት ሞገስ ኢትዮጵያ ተግባራዊ እንቅስቃሴውን ለመጀመር ዝግጁ ናት ብለዋል። ሚኒስትር ዳግማዊት ሞገስ የሚኒስቴራቸውን አመታዊ ክንዋኔ ሪፖርት ለህዝብ ተወካዮች ምክር ቤት ሲያቀርቡ ባሰሙት ንግግር ሚኒስቴር መስሪያ ቤታቸው ዝግጅቱን ተግባራዊ ለማድረግ የሚጠብቀው የሁለቱም መንግስት ሽታት ውሳኔ ብቻ መሆኑን አስታውቀዋል። አስፈላጊዎቹን ተያያዥ ፕሮቶኮሎች ለውጭ ጉዳይ ሚኒስቴር አቅርበናል ሲሉም አክለው ተናግረዋል። የኢትዮ ኤርትራ የትራንስፖርት አገልግሎት እቅድ የታለመው የሁለቱን ሀገሮች የህዝብ ለህዝብና በአጠቃላይም የሀገሮችን ትስስር ለማጠናከር መሆኑን ከኢትዮጵያ የዜና አገልግሎት የተገኘው ዜና ጨምሮ አውስቷል። በሪፖርቱ ለቀረቡት እርምጃዎች አድናቆት የቸረው የምክር ቤቱ የህግ የፍትህና የዲሞክራሲ ቋሚ ኮሚቴ ስፖርት ሚኒስቴር አገልግሎት ስራውን እንዲጀምር አሳስቧል። ይህ በእንዲህ እንዳለ ኢትዮጵያ ከኤርትራ ጋር የጀመረችውን የንግድ ግንኙነት ህጋዊ መስመር ለማስያዝ የጉምሩክ መቆጣጠሪያ ጣቢያዎች መደራጀታቸውን የኢትዮጵያ ጉምሩክ ኮሚሽን ማስታወቁን የመገናኛ ብዙኃን ዘግበዋል። የተከናወኑ ናቸው ከተባሉ ስራዎች መካከልም ሕንፃዎችን ማስተካከል፣ የሰው ኃይልን እንደገና ማደራጀትና ቁሳቁስ ማሟላት፣ የመቆጣጠሪያ ጣቢያዎችን መለየትና ተጨማሪ መክፈት እንደሚገኙበትም የጉምሩክ ኮሚሽን የመቀሌ ቅርንጫፍ ስራ አስኪያጅ አቶ ምህረት አብ Yeah, ገብረመድህንን የጠቀሱ ዘገባዎች አመልክተዋል። ስራ አስኪያጁ አክለውም ሁመራ አካባቢ በነበሩት ሶስት የመቆጣጠሪያ ጣቢያዎች ላይ ሶስት አዳዲስ ጣቢያዎችን መክፈታቸውንም አስረድተዋል። ተጨማሪ መቆጣጠሪያ ጣቢያዎች መከፈት በህገ ወጥ መንገድ ወደ ውጭ ይወጡ የነበሩ የአገር ውስጥ ምርቶችን ለመቆጣጠር ተጨማሪ አቅም መፍጠር መሆኑንም ስራ አስኪያጁ አክለው ማመልከታቸውን ዘገባዎቹ ጠቁመዋል። የዛላምበሳና የራማ መቆጣጠሪያ ጣቢያዎችም ወደ ስራ የሚገቡበት አደረጃጀት መፈጠሩን አመልክተዋል። ተጨማሪ ዝርዝር በመጪው ቀናል ይዘን እንመለሳለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስራ አምስተኛ መደበኛ ጠቅላላ ጉባኤ እየተካሄደ ነው። የክልልና የከተማ አስተዳደር እስልምና ምክር ቤት ስራ አስፈጻሚ፣ የምክር ቤቱ አባላት ኡለማዎች፣ እንዲሁም ተጋባዥ እንግዶች የተካፈሉበትን ጉባኤ የምክር ቤቱ ፕሬዚደንት ሼህ ሞሐመድ አሚን ጀማል በንግግር ከፍተዋል። ምክር ቤቱ በቀጣይ የሚካሄደው የኡለሞች ጉባኤ ወሳኝ በመሆኑ ለጉባኤው መሳካት ድጋፉን አጠናክሮ እንደሚቀጥል በንግግራቸው አስታውቀዋል። በጤና ችግር የተነሳ የስራ መልቀቂያ ማቅረባቸውን ያስታወቁት የምክር ቤቱ ፕሬዚደንት ሼህ ሞሐመድ አሚን ጀማል መልቀቂያቸው ተቀባይነት እንዲሰጠው ጠይቀዋል። የኢትዮጵያ ሙስሊሞች ተቋማዊ ለውጥ ኮሚቴ በቅርቡ በሚደረገው ጉባኤ በሚደረሰው ድምዳሜ መሰረት ለሰላምና ለሙስሊሙ አንድነት ሲባል የመጅሊስን አመራር ለመረከብ ዝግጁ የሆነ አካል ካለ የስራ አስፈጻሚ ኮሚቴው ኃላፊነቱን ለማስረከብ ዝግጁ ነው ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ጉባኤ የተለያዩ የመነሻ ጽሑፎች ላይ ውይይት እንደሚደረግ እና በጉዳዩ ዙሪያ በመምከር ውሳኔ እንደሚያሳልፍ ነው የሚጠበቀው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎትን ነው አገልግሎት ነው። ሞዛምቢክን በስድስት ሳምንታት ለሁለተኛ ጊዜ በመታት ከባድ ዝናብ ያዘለ አውሎ ንፋስ ሰላሳ ስምንት ሰዎች መሞታቸው ተረጋገጠ። ቀደም ብሎ አምስት ተብሎ የነበረው የሞቱት ሰዎች ቁጥር መጨመሩን የሀገሪቱ የአደጋ ስራ ተቋም በዛሬ ዕለት ነው ያስታወቀው። ዝናቡ ጎርፍና የመሬት መንሸራተት ያደረሰ ሲሆን ተጨማሪ ዝናብ እንደሚጥል ነው የተገለጸው። የሱዳን የተቃውሞ መሪዎች አገሪቱን ለቀጣዮቹ ሁለት ዓመታት በሚመራ የሲቪሎችና የወታደራዊ መማክርት ጥምረት ውስጥ ስለሚገቡት ሰዎች እየመከሩ መሆናቸው ተገለጠ። የቀድሞውን መሪ ኦመር አልባሽርን ከስልጣን ያስወገዱት ወታደራዊ መሪዎች የጥምረት መማክርት ለመመስረት ባለፈው ቅዳሜ ተስማምተዋል። በተቃውሞ የሚሳተፉትን ከያንያን በበኩላቸው ስለ ሱዳኑ አብዮት የሚተርክ የሶስት ኪሎ ሜትር ርዝመት ያለው አርማ እየሰሩ መሆናቸውም ተገልጧል። ዘጋቢያችን ናባ ሞሄድን ከካርቱም የላከውን ዘገባ ዝርዝር አዳነች ፍስሃ ይዛ ቀርባለች። ሱዳን የሚካሄደውን ትግል በዋናነት የሚመራው የሀገሪቱ ባለሙያዎች ማህበር በሲቪሎችና ወታደሮች ጥምረት ውስጥ የሚካተቱትንና ስለሚናቸው ለመወሰን ዛሬ ለሶስተኛ ቀን እየተወያየ ነው። የቀድሞ ፕሬዚደንት አልባሽር ባለፈው ሚያዝያ 11 እንደ አውሮፓ አቆጣጠር ከስልጣን ከተወገዱ ወዲህ ሀገሪቱን ሲመራ የቆየው ወታደራዊ መማክርት ከሲቪሎች ጋር ስልጣን ለመጋራት ተስማምቷል። ወታደራዊ መማክርት ምርጫ እስከሚካሄድበት ጊዜ ድረስ ሀገሪቱን ለሁለት ዓመታት ያህል ለመምራት አቅዶ እንደነበር የሚታወቅ ነው። ተቃዋሚው ኃይል ታዲያ ይህን አንቀበልም በማለት ከፍተኛ ስልጣን ያለው በሲቪሎች የሚመራ መማክርት እንዲመሰረት ጠየቀ። አሁን መሻሻል እየታየ ቢሆንም ወታደራዊው ኃይል ከፍተኛውን ስልጣን መያዙ እንደሚያሳስባቸው ከተቃዋሚዎቹ አንዱ ሁዚፋ ሐሰን ገልጸዋል። ሁዚፋ ሐሰን ወታደራዊ አባላት ከፍተኛውን ስልጣን የሚይዙበት ምክንያት አይታየኝም ይላሉ። ይህ የስልጣን ክፍል ወታደራዊውን ኃይል የውሳኔ ሰጭነት ሚና የሚሰጥ ከሆነ ተቃዋሚዎች በቀድሞ መንግስት ወይም በወታደራዊ ሽግግር ካውንስል ላይ ባልተነሱ ነበር ይላሉ ሐሰን ሌላ ተቃዋሚ ሼክ ኤልዲን አብዱላ ግን በሚመሰረተው ካውንስል ውስጥ የወታደራዊ ሚና መኖሩ ወሳኝ ነው ይላሉ በሌላ በኩል ደግሞ በብዙ ሺህ የሚቆጠሩ የተቃዋሚው እንቅስቃሴ ተሳታፊ ከያንያን በሱዳን ስለነበረው ጭቆናና አሁን በመካሄድ ላይ ስላለው አብዮት የሚተርክ የሶስት ኪሎ ሜትር ርዝመት ያለው አርማ እየሰሩ ናቸው እስካሁን ባለው ጊዜ በወታደራዊ ኃይል ዋና ጽህፈት ቤት ከሶስት ሳምንታት በፊት የተጀመረው የመቀመጥ አድማ እንደቀጠለ ነው። የአውሮፓውያን የትንሣኤ በአለት ከደረሰው የብዙ ሰው ሕይወት ያጠፋ የቦምብ ጥቃት በማገገም ላይ የምትገኘው ሽሪላንካ ሴቶች ፊታቸውን በሂጃብ እንዳይሸፋፈኑ ከልክላለች። ፕሬዚደንት ማያ ቴሪፓላ ሲሪሲና እገዳውን በዛሬ እለት ያስተላለፉት ባለፈው ሳምንት እሁድ ከ250 በላይ ሰዎች ከገደሉት የአብያተ ክርስቲያንና ሆቴሎች ኢላማ ያደረጉ የቦምብ ፍንዳታዎች ተከትሎ ባጸኑት የአስቸኳይ ጊዜ አዋጅ መሆኑ ተመልክቷል። ከትናንት በስቲያ ቅዳሜ ካሊፎርኒያ ሳንዲጎ ከተማ በሚገኝ ሙክራብ ስለደረሰው የሽብርተኛ ጥቃት አስመልክቶ የሙክራቡ ሃይማኖታዊ መሪ ራባይ ዩስሪኤል ጎልድስቲን ትናንት ስለ ጥቃቱ በከባድ ሐዘን በዝርዝር አስረድተዋል። በጥቃቱ አንዲት ሴት ሲገደሉ እሳቸውን ጨምሮ ሁለት ሰዎች መቁሰላቸው የሚታወስ ነው። በመጨረሻም የዩናይትድ ስቴትስ ማዕቀብ የተደቀነባት ኢራን በዚህ አውሮፓውያን ዓመት ምጣኔ ሀብቷ በ60 ከመቶ እንደሚቀጭጭ የዓለም የገንዘብ ድርጅት አይ ኤም ኤፍ ተንብየዋል። አድማጮች ለዚህ ሰዓት የተሰናዳው ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበድና ቆንጅታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞ በናይል ሰዓት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ ማንነትን መሰረት ያደረገ ጥቃት ደረሰብን ሲሉ በቤንሻንጉል ጉሙዝ የክልል ማምቡክ ወረዳ የሚገኙ የአማራ ተወላጆች ገለጡ። የመንግስት የጸጥታ ኃይሎች አካባቢውን ቢቆጣጠሩም ከስጋት ግን ልንድን አልቻልንም እያሉ ነው። የአማራ ክልል ከፍተኛ አመራሮች ዛሬ ወደ ስፍራው ማምራታቸውም ተገልጠዋል። አስቴር ምስጋናው ዝርዝሩን ይዛለች። ካለፈው ሐሙስ ጀምሮ ነው በቤንሻንጉል ጉምዝ ክልል በተለያዩ አካባቢዎች ግጭት እንደተቀሰቀሰ የአካባቢው ነዋሪዎች የሚናገሩት። ግጭቱ የተከሰተው በግለሰብ ጸብ ቢሆንም ሲውል ሲያድር ግን ወደ ማንነት ጥቃት ዙሯል ይላሉ። አቶ ዘመን አስፋው በማንቡክ ወረዳ ቅጥልያ ጀርቴ ቀበሌ ውስጥ የሚኖሩት። በመኪናና በሰኛ ወራጆች ነው የምጀምር ነገር ተጀመረ። ህዝቡ የሚያዘኮ የለም። ወደ አንድ ተሰማራ ስራ እንደወጣ ሳያስበው ወዛደርና ባለመኪና ተጣላ። ወዛደሮቹ ዛንበራብሩ ምዝምር ሁለት ያክልማንድ ባልማንስፖርት ምገደር ያጠው ምንጀጉ ሌላው በዚህ ወረዳ ቆጣ ቀበሌ ቡልቡል በሚባል ጎጥ የሚኖሩት አቶ ውበቱ ፈጠነ እንደሚናገሩት ደግሞ ግጭቱ ከተፈጠረ ቀን ጀምሮ ሶስት ሺህ የምንጠጋ አማራዎች መኖሪያችንን ለቀን ሜዳ ላይ ነው ያለ ነው ይላሉ። ጥቃቱን እየፈጸሙብን ያሉት የጉምዝ ተወላጆች ሲሆኑ እያባባሱት ያሉት ደግሞ አመራሮች ናቸው ይላሉ። ችግሩ የተፈጠረው ማታ ጀምሮ ነው። የሆነ ሆኖ ነው አናውቅም። ተገኝቶ ያው ሁላ መረጃ እያለ ከሆነ ከተውለው ደግሞ አረፍቶ ይስጠገላል። አስከሬናቸው ትናንት ዕለት እስከ አምስት ሰዓት አለ እየተባለ እየተነገርን በቃ ከአምስት ሰዓት በኋላ በቃ አንፍተው እቤት እንዳደረጋቸው እና ትናንትና ስትነድ የለም ትከፍል እንላሻለን እና ጠቅላላ እስከ ሦስት ሺህ ምን ሆነ ህዝብ አለ እ ህዝብ አሁን እንዳለ ህፃን አለ እሚበላ የለም እሚጠጣ የለም። ህዋትን እንዳለ በካዛሪ ያለ እያለቀሰ ነው ያለው። ከመቶ ሀያ ከመቶ ሰላሳ ያላለፈ ሰው ክተዋል በእርግጠኝነት ማለት ነው። ይህንን ችግር እየፈጠሩ ያሉት እነማን ናቸው? አመራሩ እንደውም ይህን ተርኮ የሚያረገው እሱ ነው። በቃ እንደዚ አይነት ክሰፋ መሳሪያ እየሰጠ፣ ቅይት እየሰጠ በቃ ያለውን ነገር የሚያካሂድ ከላይ አመራሩ ነው። ከታይ ደግሞ አሉ የተወከሉት እነሱ ላማለት ነው። ከወዲያ ከወዲሁ በቃ የኛ ሽምን ራሱ ገጀራ ይዞ ቢታይ ማለት ነው የምንሰራበትን መስሪያችን ራሱ ለምን ትይዛለች ነው የሚባል ግን የብሪሻ ጉልጉሉ ቦታ ከፍረሶች ጋር መጎዳት ከሆነው ከአራታቶ መካሪያ ይዞ ጥምታ ቶ ነው የሚሆነው። አሁን ችግሩ የተፈጠረው ያልከኝ ከሀሙስ ዕለት ጀምሮ ነው እና ከቀን ወደ ቀን መሻሻል እያሳየ ነው የጸጥታው ሁኔታ። ከቀን መሻሻል ሳይሆን፣ ከቀን እንደውም በቃ እየተገባት እዚህ አካባቢ ያለ ውስጥ ለውስጥ መራፉ ቦታ ሰዎች አሉ ያለውን ችግር እናንተ በቃ ተረጋግቷል እያላችሁ አስተላልፉ ለሚያሉ መከላከያ የተፈጠረ ችግር የለም ዝም ብሎ ፈርቶ ነው ሰው የወጣ ነው ይባል ግን በቃ በጫካዎች ተራሱ

ያው እዚህ አካባቢ ያሉት ማለት ነው አመራሮች አለ የለ እነሱ ናቸው። በቃ እዚህ ቦታ ላይ ፈርተው ነው እነሱ ወጥተው እዚህ የተሰባሰቡ እንጂ ችግር አልተፈጠረም። ካሁን ባልሞተም ገና እዚህ ቦታ ቦታ ሲታፈርተው ነው እንጂ ችግር ያለ ወደ ዛ ነው ብለወት ነው በቃ ለእነሱ የሆነ ነገር እኛ ጋር እንዳይደርሱ ና ችግር እንዳይሰጣ የሚያደርጉ ሰዎች ማለት ነው። ግን ችግሩ እናንተ ጋር አለ። ሰው እየሞተ ነው። ዛሬ አሁን ራሱ ጠዋት ሁለት ሰው ሞቷል። ምምር እናንተ ተውሎ ፌድራሎች ሲሄዱ አል ሲታወት እንደ ጣሉት አይታወቁ ዛሬ ራሱ አሁን ሁለት ሰው ሰ ጠዋት ላይ ማለት ነው ሁለት ሰዓት አካል በጉዳዩ ዙሪያ ማብራሪያ እንዲሰጡኝ የቤኒሻንጉል ጉምዝ ክልል የሰላምና ግንባታ ጸጥታ ቢሮ ኃላፊ አቶ አበራ ባየታን በስልክ ለማነጋገር ያደረግኩት ሙከራ አልተሳካም። ከዚሁ ጋር በተያያዘ ግን የአማራ ክልል ከፍተኛ አመራሮች ዛሬ ወደ ስፍራው አምርተዋል። የጉዞውን ዓላማ እንዲያስረዱኝ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አሰማኸኝ አስረስን በስልክ አነጋግሬያቸው ነበር። ሚያዝያ 17 ቀን 2011 ዓ ም በመተከል ዞን ዳንጉር ወረዳ አይስካ ቀበሌ ላይ በሁለት ግለሰቦች መካከል በተፈጠረ ግጭት ምክንያት ይህኛው ግጭት ሰፋ ብሎ ወደ ማንነት ጥቃት በማደጉ እዚህ ግጭት ወደ አስራ ሰባት ሰዎች ህይወታቸውን አጥቷል። በመያዝ አስራ ስምንት አስራ ዘጠኝ ና መያዝ ሀያ በዚህ ከዚህ ውስጥ አስራ አንዱ የአማራ ተወላጆች ናቸው፣ ስድስቱ ደግሞ የጎምዝ ተወላጆች ናቸው። በስፋት ትንሽ ሰፋ ያሉ አካባቢዎችን የመያዝ አዝማሚያ ነው ያለው። ዞሮ ዞሮ ግን በዋነኛነት ግጭቱ የተከሰተባቸው እና በጣም ተስፋፍቶ ብዙ ሰውም ህይወቱ ያለፈበት ማለት ነው ለተስማ ተሮች እዚሁ ቅድም ያልኩሽ ቀበሌዎች አካባቢ ነው። ችግሩን በዘላቂነት ለመቅረፍ አሁን ደግሞ ወደ መረጋጋት እንዲመጣና ተጨማሪ ሰዎች እንዳይፈናቀሉ ለማድረግ ከሁለቱም ክልሎች አመራሮች ነው ወደ ቦታው ለመቅናት ዝግጅት እያደረጉ ያሉት። ይሄንን ችግር የሃይማኖት አባቶችን የሀገር ሽማግሌዎችንና አጠቃላይ ማህበረሰቡን በማነጋገር ወደ ቀደመ ሰላማዊ እንቅስቃሴ አካባቢዎቹን ለመመለስ ነው። እጥረት የሚያደርገው ይሄ የፌዴራል መከላከያ ሰራዊትና የፌዴራል ፖሊስ አካባቢው ላይ ያሉ ሰዎች ካሉ እነሱን የእነሱን ደህንነት የማስጠበቅ ስራ ነው እየሰራ ያለው። ቀደም ብለው እንዳነሱት ልዩ ሀይልም ሆነ መከላከያ ገብቷል ወደ ቦታው እየተባለ ነው፣ ግን ከጥቂት ደቂቃዎች በፊት ያናገርኳቸው ሰዎች ግን ምንም አይነት መረጋጋት እንደሌለ ነው እኛ ያለን ስጋ አካባቢውን ለማረጋጋት እና ይሄ ግጭት ከተከሰተ በኋላ የተወሰነ መረጋጋት ያሳየው በፌዴራል መከላከያ ሰራዊት ነው ማለት ይቻላል፣ በፌዴራል ፖሊስም ጭምር። ግጭቱ ቢረጋጋም ግን ስጋቶች አሉ በየቦታው። ይህንን ስጋት ለመቀልበስ ዞሮ ዞሮ አሁንም ቢሆን የፌዴራል መከላከያ ሰራዊት እና የፌዴራል ፖሊስ የማይተካ ሚና ነው ያላቸው። ናቸው አጠናክረው እንዲቀጥሉ አሁንም በተደጋጋሚ ከእነሱ ጋር ግንኙነት እናደርጋለን። ከዚህ በፊት በተደጋጋሚ አመራሩ ከአመራሩ ጋር የውይይት መድረክ እንዳደረገ እናውቃለን። አሁንም የጥቃቱ ሰለባ እንደሚናገሩት ከሆነ እያባባሱት ያሉት አመራሮች ናቸው እያሉ ነው እና ከዚህ በፊት እርቅ አልወረደም ማለት ነው ከጀርባ ሆነው ሰዎች እዛ ተረጋግተው እንዳይቀመጡ እና ስጋት ላይ እንዲወድቁ ከዛም እንደውም አዛኝ መስለው በማበረሳሳት እንሸኛችሁ ወይ ወደ ሀገራችሁ ትሄዳላችሁ የሚል አንዳንድ ወረዳዎች ላይ ያሉ አመራሮች ሰዎችን እንደሚያናግሯቸውና አማሮችን አማሮቹ ማለት ነው እንደሚያናግሯቸውና ለማፈናቀል መንገድ ለመድረግ የሚሰሩ አካላት እንዳሉ መረጃዎች አሉ እና ይሄ እንዳይሆን ነው አሁን ከሁለቱም ክልሎች የተውጣጣ አመራር ወደ ቦታው እንዲንቀሳቀስ ጥረት እየተደረገ ያለው። ቅርቡ እንጅባራ ላይ የቤኒሻንጉል ክልልና የአማራ ክልል አጎራባች አካባቢዎች ላይ ያሉ ወረዳዎች ላይ ያሉ ነዋሪዎች ውይይትና የህዝብ ለህዝብ ግንኙነት ተደርጓል። ሁለቱም ርዕሰ መስተዳድሮች በነበሩበት ከዛ ላይ ተስማማ ነው፣ በፍቅር ከመኖር ውጭ ሌላ አማራጭ የለንም። ስለዚህ ወደ በሰላም በፍቅር እንደ ድሮ በመቻቻል የሚኖርበትን መንገድ ነው የምንፈልገው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ባህር ዳር። አስቴርን እናመሰግናለን። በቤንሻንጉል ጉምዝ ክልል ዳንጉር ወረዳ በትራንስፖርት ዋጋ ለመግባባት በተፈጠረው ግጭት የስምንት ሰዎች ህይወት ጠፍቷል አሉ የክልሉ ምክትል ርዕሰ መስተዳድር። ግጭቱ ተረጋግቷል ያሉት የቤንሻንጉል ጉሙዝ ምክትል ርዕሰ መስተዳድር አስራ አምስት ሰዎችም በዚሁ ግጭት ምክንያት ተጠርጥረው በቁጥጥር ስር መዋላቸውን ለአሜሪካ ድምፅ ተናግረዋል። ናኮር መልካ ካምቦ ተጨማሪ ልኳል። ግጭቱ ሲከሰት በአካባቢው ነበርኩ የሚል ተስፋውን ሙሉ ባለፈው ሳምንት አርብ በግምት ከቀኑ ውስጥ ሰባት ሰዓት ተኩል ላይ ስለተፈጠረው ጉዳይ ለአሜሪካ ድምፅ ተናግሯል። አሁንም ከተማ ነው ያለሁት ይሄ ግጭት የተከሰተበት መጀመሪያ እዚህ በቤኒሻንጉል ጉሙዝ ውስጥ ነው መተከል ዞን ዳንጉር ወረዳ ውስጥ አይሲካ ቀበሌ ነው። የግጭቱ መልስ በሁለት ሰዎች መካከል ነበረ በአንድ ጉሙዝ ሌላ ብሔረሰብ ማለት ነው እና ኬዙ በትራንስፖርቴሽን ነው ይህን ያክል ታሪፎ ይህን ያክል ነው አልጨምርም አይነት ነገር ነው እነሱ ከተጣሉ በኋላ አንዱ ጎጂ ሆኖ አንዱ ስገድል እነሱ ደግሞ ሌሎች ቀዞችን እንደዚህ የመበቀል አይነት ነገር ግድያዎችን ፈጽሟል በቁቶ ይህን ያክል ነው ባይባልም ኬዙ ይሄን ነበረ ግጭቱ ወደ ሌሎች የገጠር ቀበሌዎች በመዛመቱ ምክንያት ሰዎች ተፈናቅለዋል ያለው ተስፋውን ከትናንት ከሰዓት ጀምሮ ግን የመንግስት ጸጥታ ባለስልጣናት በመግባት መግባባታቸው ሁኔታዎች እየተረጋጉ ነው ሲል ተናግሯል። ሌላው በማምቡክ ጤና ጣቢያ ሐኪም መሆኑን የነገረኝ ስሙ እንዳይጠቀስ የጠየቀ በግጭቱ ምክንያት ለደረሰ ጉዳትና ምርመራ ተከታዩን ተናግሯል። እስካለኝ መረጃ ድረስ እስካሁን ወደ አስራ ሶስት አካባቢ የሚሆኑ ሰዎች ሽግር ተጎድተዋል። እኛ ጋር ከደረሱ በኋላ የሞተ ሰው የለንም። ከባድ ጉዳት የደረሰባቸው ሶስት ሰዎች ነበሩ። እነሱ እንዳቅራባ ወደ ሚስሚር ሰዎች ታሪዳል። ሌላ አስራ ሰባቱ የመጡት ሙተው ነው የመጡት። ከዛ አስክሬናቸው ነው የመጣው ረሳ ምርመራ ብቻ ያላቸው ናቸው እንጂ የተጎጂ ቤተሰብንም ሆነ ቆሰሉ የተባሉትን ሰዎች ስልክ ቁጥር አግኝቼ ስለ ጉዳዩ ለማናገር ያደረግኩት ጥረት አልተሳካም። የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ በዳንጉር ማንቡክ ከተማ ተገኝተው ስለ ግጭቱና ስለደረሰው ጉዳት እያጣሩ መሆኑን ገልጸዋል። ባለፈው አርብ በአይሲካ ቀበሌ ስለተከሰተው ግጭትም እንዲህ ብለዋል። ዋናው መነሻው ምንድን ነው? እዛ ያሉ ተደራጅቶ የሚሰሩ ተጨማ ረጅ የተሰማሩ ወጣቶች አሉ። በእነሱ መካከልና ባለ መኪናዎች መካከል በሂሳብ እና በክፍያ ጋር ተያይዞ ያለው አለመግባባት ነው። ያን ተከትሎ የአንድ ሰው ህይወት አልፏል። ያን ተከትሎ የቤት ቤተሰቦቻቸው እዛው አካባቢ እንደገና ግድያ ፈጸሙ። ከመጀመሪያ ጀምረው የብሄር መነሻ የለውም። ሆኖም ግን መነሻው ላይ ሶስት ሰው ነበረ ህይወት የጠፋ እዛ እንደተረጋጋ ግን ሟቾቹ ቤተሰብ ተመልሰው ማንቡኩ የሚባል ከተማ ላይ እንደዚሁ ግርግር ፈጠሩ። በአጠቃላይ እስካሁን ባለመረጃ እስከማታ ድረስ ስምንት ሰዎች ናቸው ቸው ያለፈ ሌሎች ግን ህክምና ላይ ነው ያሉት። ሆኖም ግን እስከ ትላንትና ድረስ እስከ ጠዋት ድረስ ችግር ነበረ የተወሰኑ ቦታዎች ላይ። ከትላንትና ከሰዓት በኋላ እስካሁን ባለው ሰዓት ግን ገጠር ቀበሌዎችም ከተማም ተረጋግተዋል። ግጭቱን ተከትሎ ተፈናቀሉ ስለተባሉ ሰዎችም ማብራሪያ ሰጥተዋል። ገጠር ላይ የተፈናቀለ ሰው የለም። ሆኖም ግን ከኢንቨስተሮች ጋር በመሆን ለቀን ሰራተኝነት የገቡ አርሶ አደሮች አሉ። እነሱ ናቸው በስጋት አንዳንዶቹ እዛ ቀበሌ ላይ ተሰብስበው ያሉበት ሁኔታ ነው ያለ። ማህበረሰቡ ራሱ ሰብስቧቸው ለምሳሌ አቆጣ የሚባል አካባቢ ላይ ወደ አንድ ሺ ሁለት መቶ የሚሆን ሰዎች እዛ ቦታ ላይ አሁን አሉ። ምን የደረሰባቸው ጉዳት የለም። ያው ከስጋት የመነጨ ነው። ለጊዜው ሁኔታ እየተረጋጋ ስለሆነ እዛው ባላችሁበት ሁኔታ ቆዩ እሱም እንደዚሁ እንዲመለስ የሚል ስራ እየሰራን ነው የምንገኘው እንጂ ቤት ኑሮት ንብረት አፍርቶ ከቤቱ የተፈናቀለ አንድም ሰው የለም። የተሳሳተ መንገድ የተሳሳተ መረጃ የሚረጩ ግለሰቦች አሉ። ይሄ ህብረተሰቡ፣ ተጠንቅቆ ከኛም ይሁን ከታች ካለው መዋቅር ጋር መረጃ እየወሰደ ህብረተሰቡ ወደ ነበረው ሰላም ተረጋጋ መንገድ እንዲኖር ማድረግ ይገባል የሚል ነው ያለን። ከግጭቱ ጋር ተያያዥነት አላቸው የተባሉ እና የተፈጸመው የሰው ህይወት መጥፋት ወንጀልም የተጠረጠሩ አስራ አምስት ሰዎች በጸጥታ ኃይሎች ተይዘው ምርመራ እየተካሄደባቸው መሆኑንም ተናግረዋል። የመንግስት ጸጥታ ኃይሎች በስፍራው በመሰማራታቸው አንጻራዊ መረጋጋት እየተመለሰ ነው ሲሉም ተናግረዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን ለዘገባው እናመሰግናለን። አድማጮች ባደረባቸው ህመም በጀርመን አገር በሕክምና ሲረዱ ከቆዩ በኋላ ባለፈው ሳምንት መገባደጃ ከዚህ ዓለም በሞት የተለዩትን የቀድሞውን ፕሬዚዳንት ዶክተር ነጋሶ ጊዳዳን ወደሚመለከተው ዘገባ እንለፍ። መንፈሰ ጽኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገሬ ሰው ነው። ይህንን ስለ ዶክተር ነጋሶ ጊዳዳ የተናገሩት የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ናቸው። ዶክተር ነጋሶ ጊዳዳና አቶ ስዬ አብርሃ በኢህአዴግና በተቃዋሚ የፖለቲካ ፓርቲዎች ውስጥ ለረዥም ጊዜ አብረው ተሰልፈዋል። አቶ ስዬ ስለ ጓደኛቸው ህልፈት ሲናገሩም አገር የመርሁን ሰው አታለች ነው ያሉት። ፂዮን ግርማ ከሚገኙበት ላይቤሪያ በስልክ አነጋግራቸዋለች። ዳንዲ የነጋሶ መንገድ በሚለው መጽሐፋቸው ታሪካቸው በዳንኤል ተፈራ በሚገባ ተከትቧል። እንደ ተጓዙበት መንገድ ርቀት ታሪካቸውም በአባጣ ጎርባጣ የተሞላ እንደነበር ቀደም ብሎ በዚሁ መጽሐፍ በዝርዝር ሰፍሯል። የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ ሕልፈተ ሕይወታቸው ከተሰማ ዛሬ አራተኛ ቀኑን ይዟል። የፓርቲ አጋራቸው የስራ ጓደኛቸውና ወዳጃቸው የቀድሞ መከላከያ ሚኒስቴር ሚኒስትር ስዬ አብርሃ ከሚገኙበት ላይቤሪያ በስልክ አነጋገራቸው ነበር። መጀመሪያ ይህ አመሰግናለሁ። በዚህ አሳዛኝ በሆነ ወቅት ቆሜ ለመቅበር በማልችልበት ሁኔታ የተሰማኝን ሀዘን ነው ለመግለጽ እድል በማግኘት እዚብር ክልል ስላለ፣ በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። ቅዳሜ ጠዋት ቤት እያለሁ ኢንተርኔት ስለ ሀገር ሁኔታ ሳገለባብጥ ነው መጀመሪያ የመጣልኝ ዜና ነው። በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። ዶክተር ነጋሶ ጋር ረጅም ጊዜ አብረን ሰርተናል። በሽግግር መንግስት ሁለታችንን ያተታምራት ላይ ካቢኔ ውስጥ ነበር ያኔ ብዙ እሱም ከውጭ ነው የመጣው። ወይኔ አንተ ዶክተር ነጋሰው አንተ ታ ማለቴ የአክብሮት የጓደኝነት ነው እንጂ ለእሱ ያለኝን አክብሮት ከመቀነስ አለመሆኑ አድማጮች እንዲገነዘቡልኝ ፈልጋል። ነው ለሽግግሩ መንግስት አብረን ሚኒስትሮች ነበር። የማስታወቂያ ሚኒስትር ነበር እሱ። ከዛ ጀምሮ ነው የተዋወቅነው መቀራረብ የጀመርነው። ጠንቀጣሚ ስናገኝ እዛ አብረን እንጫወታለን። ብዙ ነገሮች እናነሳለን። ከዛ ወደ ኢህአዴግ ስራ አስፈጻሚ ኮሚቴ ሲመጣ ፕሬዚደንት ከሆነ ቅዳሜ በመጣ ቁጥር እስከ ሚድናይት የኢህአዴግ ስራ አስፈጻሚ ኮሚቴ ሲሰባለ እዛ አብረን እናመሻለን፣ አብረን እንጨቃጨቃለን። ዶክተር ነጋሶ አዳማጭ ነው። ዶክተር ነጋሶ ጠያቂ ነው። ዶክተር ነጋሶ ከታቢ ነው። ማንኛውም ነገር ይጥቀዋል። እና በዚሁ አከብረው ቀርበው ነበር አደንቀው ነበር። ከዛ እንግዲህ ሁለታችንም ከኢህአዴግ ወጣን። ከዛ በኋላ እኔ ከተሰጣ በኋላ ተገናኘን። ስለሀገራችን ሁኔታ በሰፊው ተያየን። ከተቃዋሚዎች ጋር ስለመስራትና ተቃዋሚዎችን ስለማቀራረብ ብዙ ተመካከርን። ከተቃዋሚ መሪዎችን ሰራ መድረክ ጋራ ተቃዋሚ መሪዎች ጋር በጋራ አቋቋም። ከዛ በኋላ መድረክ እንደተቋቋመ እንደገና አንድነት ጋር አብረን ተማክረን ነው የገባ ነው ከዛ ወዲህ ቢሆን እኔ ወደ ውጭ ወጣ፣ ግን በስልክ እንገናኛለን። አገር ስገባ ደግሞ ሁሉ ጊዜ እንገናኛለን። አምና የስቅለት እለት አብረን ቁጭ ብለን ስለ ሀገራችን ሁኔታ ስንወያይ ነበር አሉ አቶ ስዬ። ባለፈው ጥርም በስልክ ተደዋውለን ነበር። ትንሽ መንቀሳቀስ ላይ ችግር ያጋጥመው እንደሆነ ከቤት ወደ መኪና ከመኪና ወደ ቤት ካልሆነ በስተቀር የተቸገረ እንደሆነ ገልጸልኝ ነበር። እዚህ ያለ ሰው አገር ሲያጣ በጣም ያሳዝናል። በዚህ ያለ ጓደኛ፣ የምታከብረው ሰው ሲታጣ በግልም በጣም ያሳዝናል። ዶክተር ነቃ ሰው የመርህና የስነ አመክንዮ ሰው ነው። መንፈሰ ጽኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገሬ ሰው ነው። በዚህም ላይ ደግሞ ጣም በጣም ትሁትና ቅን ሰው ነው። ዝና፣ ታዋቂነት እውቀትና ትምህርት አለኝ ብሎ የማይመካ የማንኛውንም ኢትዮጵያዊ ኑሮ መኖርን የሚያኮራው ሰው ነው። እንደዛ ያለ ጠንካራ መንፈስ ጽኑ ያለ ትልቅ ዝና ሰው፣ በሌላ በኩል እንደዚህ ያለ ትሁትና ቅን ሰው ሆኖ መገኘት እነዚህ ሁለት ባህርያት በአንድ ሰው ውስጥ መገኘታቸው ዶክተር ነጋሶን ታላቅ ሰው ያደርገዋል። ዶክተር ነጋሶ ሀገር ወዳድ ኢትዮጵያዊ ነው። የኦሮሞ ማንነትና መብት ተሟጋችን ነው። ነጋሶ ሁለቱም ገጽታዎች በሰብአዊነት በፍትሐዊነትና በአካታችነት መንፈስ አስተካክሮና አስተሳስሮ በመሄድ ረገድ ከምሳሌት የሆነን ሁላችንም ኢትዮጵያውያን የእኛ ከኛ የምንለው ፕሬዚዳንታችን ነው። ነጋሶ ለእኔ በእኔ እውቀት በእኔ ትንሽ ግንዛቤ ይሄ ማለት ነው። ነጋሶ ከታቢ ነው ያሉት አቶ ስዬ። ማንኛውም ነገር ይጠታል። ይገርመኛል። ወረቀት ባይኖረው የሲጋራ ወረቀት ቀዶ እዛ ላይ ማስታወሻ ይጠታል። አጋጣሚ አንድ ነገር ስነት ጊዜ ይህን ነገር እውነት ነገር ብለህ ትይዘዋለህ? የስጋ ወረቀቱ አልኩት። ለምን ስለው እንደዚህ ማት የምታደርገው አልኩት። ስዬ ይህን ወረቀት ቤቶችጥቅ በኋላ በማስታወሻ ውስጥ ገለብጠዋለሁ። ደግሞ የታሪክ ተማሪ መሆን እንዳትረሳ። የታሪክ ተማሪ ሆነ መጽሐፍና ይችት ማስታወሻ ማይ ተማሪ አይሆን ማለት ብዙ ማስታወሻዎች እንዳከማቻ ቃል ይሆና እነዚህ ነገሮች በደንብ እንዲያዙ እንዲከበሩ ሁላችንም የተቻለን ያህል መጣር አለብን። አቶ ስዬ ለቤተሰቦቻቸው መጽናናትን ተመኝተዋል። ለባለቤቱ ለማዳም ረጊና፣ ለልጆቹ ለመላ ቤተ ዘመድ እና ወዳጅ እና ደጋፊዎቹ መጽናናትን እመኛለሁ። በተለይ ለባለቤቱ ማዳም ረጊና ትንሽ የምለው አለኝ። ነጋሶ ባለፈበት ውጣ ውረድ ሁሉ ከጎኑ የቆመች ሕጋዊ መብቱ የሆነውን ፕሬዚዳንታዊ መብቱ ተነስጎ ሲቸገር፣ ሲታመን ያከመች፣ ያስታመመች እውነተኛ የሕይወት ባለደረባና ጓደኛ ናት ለማለት መፈልገው። እናከብርሻለን፣ ሁላችንም እናከብርሻለን። እግዚአብሔር ጽናቱን ይስጥሽ ለማለት እፈልጋለሁ። በሰባ ስድስት ዓመታቸው ከዚህ ዓለም የተለዩት ዶክተር ነጋሶ ዕድሜያቸው ሙሉ የሰበሰቧቸው ማስታወሻዎች፣ ታሪኮችና መረጃዎች ባለቤት ናቸው ያሉት አቶ ስዬ ይህንን ታሪካቸውን ለማቆየት ለማክበርና ለማስቀጠል የሚቻልበትን ሁኔታ ማሰብ አለብን ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ፕሮግራማችን ይቀጥላል። የኦሮሚያና የሶማሌ ክልል ህዝቦችን ግንኙነት ይበልጥ ለማጠናከርና የተጀመረውን ለውጥ ለማራመድ ይረዳል የተባለ መድረክ ሰሞኑን እንደሚከፈት የኦሮሚያ ክልላዊ መንግስት ኮሚዩኒኬሽንስ ጽህፈት ቤት ኃላፊ አስታውቀዋል። ከሁለቱ ክልሎች የተፈናቀሉ ዜጎችንና ተያያዥ ችግሮቻቸውን ለዘለቄታው መፍትሄ ለመስጠት የሁለቱ ክልሎች አመራር በቅርበት እየሰሩ መሆናቸውም ተነግሯል። መለስካቸው አማሃ ዝርዝሩን ይዟል። ከጥቂት ዓመታት ወዲህ በኢትዮጵያ ውስጥ በተለያዩ ማኅበረሰቦች መካከል ግጭቶች እየተቀሰቀሱ የሕይወት ጥፋትና የንብረት መውደም ደርሰዋል። በሚሊዮኖች የሚቈጠር ሕዝብ በእንደዚህ ዐይነት ግጭቶች ሳቢያ ለዘመናት ከኖረባቸው ቀዮቹ ተፈናቅሎ ለከባድ የኑሮ ችግር ተጋልጧል። በብዙ የፖለቲካ ተንታኞች እንደሚወሳው ይህ ክስተት በአሁኑ ወቅት ሀገሪቱን በአደገኛ ሁኔታ ላይ ጥሏታል። ጥቂቶቹ ደግሞ ከዓመት ወዲህ የተጀመረው ለውጥ ስስ ብልት ይህ ክስተት እንደሆነ ይናገራሉ። በሶማሌና በኦሮሚያ ክልሎች አዋሳኝ ስፍራዎች ከሁለት ዓመታት በፊት በተከሰተው ግጭት ወደ አንድ ሚሊዮን የሚሆን ህዝብ ከሁለቱ ክልሎች እንደተፈናቀለም ይነገራል። ሚያዝያ 23 ቀን 2011 ዓ ም በአዳማ ከተማ እንደሚካሄድ የሚጠበቀው መድረክ ይህን አሉታዊ ክስተት ለመቀልበስ ያለመ ይመስላል። የኦሮሚያ ክልላዊ ብሔራዊ መንግሥት የኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አድማሱ ዳምጠው የመድረኩን ዓላማ በተመለከተ ለቪኦኤ ዘርዘር አድርገው አብራርተዋል። የተለያዩ የፖለቲካ አጀንዳ ለማስፈጸም የሚፈልጉ ሁለቱን ሕዝቦች ለማጋጨት በተደረገው ጥረት መፈናቀሉ የተከሰተው ነበር ከሁለቱም ክልል። ይህንን በዘላግነት ለመፍታት አዲሱ አመራር፣ የሁለቱም ክልል አመራር በቅርበት እየሰራ ነው። እነኝን የበለጠ አጠናክሮ መቀጠል ነው አንደኛው ዓላማ። ሁለተኛ ችግሮች ሲከሰቱ እንደ ትላንቱ በባህላችን፣ በእሴታችን፣ በሰከነና በሰለጠነ መንገድ መፍታት እንደምንችል የጋራ ግንዛቤ መያዝ ነው። ሶስተኛ ዋናው አሁን ጠላታችን እንደ ሀገርም እንደ ክልል ጠላት ድህነት ነው፣ የልማት ፍላጎት ነው። ህዝብን ከህዝብ ሊያጋጩ የሚፈልጉ አካላትም ሊጠቀሙበት የሚፈልጉት መንገድ ይህንን እጥረት መነሻ በማድረግ ነው። ስለዚህ ከዚህ በኋላ ከዚህ ቀደምም የተጀመረ ነው። የሶማሌና የኦሮሚያ የህዝብ ለህዝብ ትስስሩ የልማት ትስስሩ አሁንም በቀጣይ የምንሰራቸውን የልማት ስራዎችን አብርን ለማቀድ አብረን ህዝቡን ተጠቃሚ የሚያደርግበትን ግንዛቤ መፍጠር ብቻ ሳይሆን ህዝቡ እንዲሳተፍበትና ልማቱን አብረን እንድናፋጥንና የጋራ የሆነ ይህን ግንዛቤ ለማስጨበጥ ለሌሎች ብሔር ብሔረሰቦችም ተምሳሌት ሆነን አንድነን እንደ ብዙ ብዙም ሆነን እንደ አንድ ሆነን አገርን የማልማት አላማ የያዘ ነው። በመሰረቱ የህዝብ ለህዝብ ግጭት በሀገሪቱ የለም የሚሉት አቶ አድማሱ ዳምጠው በየስፍራው የሚቀሰቀሱ ግጭቶች ምክንያታቸው እንደሚታወቅም ተናግረዋል። ለዚህ ዋናው መፍትሄ ህግን ማስከበር እንደሆነም አልሸሸጉም። ይህንን ውይይት ከመጀመራችን በፊት የሁለቱ ክልል መንግስታት በተለይ ለውጡ እንዲመጣ ትልቅ ትግል አድርገዋል። ትልቅ መስዋዕትነት ከፍለዋል። በመስዋዕትነት ውስጥ ውይይቶች ተፈጥረዋል። ውይይቶቹ ችግሩን የመለየት ችግሩ የህዝብ ለህዝብ እንዳልሆነ ጥቂት የፖለቲካ አጀንዳ ያላቸው አካላት የሚፈጽሙ መሆኑን ይህን ደግሞ ለመከላከል የህግ በላይነት መረጋገጥ እንዳለበት ከሁለቱ ክልሎች ጋር በቅርበት ከፌዴራል መንግስትም ጋር በቅርበት እየተሰራ ከዚህ ቀደምም ህዝብን ከህዝብ የሚያጋጩና በዚህ ድርጊት ውስጥ ቀጥታም ሆነ በተዘዋዋሪ የተሳተፉ አካላት ለህግ እንዲቀርቡ እየተሰራ ነው። ይሄ ውጤት አስገኝቷል። ህዝቡ አንደኛ፣ ህዝቡ ተረቷል። የህዝቡ ችግር እንዳለ ነው። ሁለተኛ አትፊዎች ለህግ ቀርበዋል። በቀጣይም ይህንን የህግ በላይነትን የማረጋገጡን ጉዳይ በጠነከረ አቋምና አንድነት እንደምንቀጥለው ሁለቱም ክልል እየተነጋገረ ነው። ስለዚህ አስተማማኝ ሰላም ተፈጥሯል። አስተማማኝ ሰላም መፈጠር ብቻ ሳይሆን በቀጣይም ችግሮች እንዳይከሰቱ የችግሮችን ምንጭ በመለየትና የህግ በላይነትን ለማረጋገጥ ሁለቱም ክልሎች በቁርጠኝነት እየሰሩ ነው። ለመስራትም ቃል ገብተዋል። ይሄ አስተማማኝ ነገር ደግሞ መሰረት ሊይዝ የሚችለው በህዝብ በኩል ግንኙነቱ ጤናማና እንደ ድሮ ወደነበረበት ማድረግ ሲቻል ስለሆነ አስተማማኝ ሰላም ከመጣ የህግ በላይነት ከተረጋገጠ ህዝብ ለህዝብን ካገናኘን ልማትን አብረን ከሰራን ዘላቂ አንድነትን ማረጋገጥ እንችላለን ብለን ነው እየሰራን ያለ ነው። ከነገ በስቲያ በአዳማ እንደሚካሄድ በሚጠበቀው በዚህ መድረክ ለመካፈል ከሁለቱም ክልሎች ተሳታፊዎች ከነገ ጀምሮ እንደሚገቡ ታውቋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ስድስት ሰዓት ከ37 መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የዓለም ዜና ከቆንጅታዬ በኢትዮጵያና በኤርትራ መካከል ያሉትን የትራንስፖርት አገልግሎቶች ሙሉ በሙሉ ጥቅም ላይ ለማዋል ዝግጅቱ መጠናቀቁን የኢትዮጵያ የትራንስፖርት ሚኒስትር ዳግማዊት ሞገስ አስታወቁ። ተግባራዊ እንቅስቃሴ ለመጀመርም ሀገራችን ዝግጁ ነች ብለዋል። ሚኒስትር ዳግማዊት ሞገስ ይህንን የተናገሩት የሚኒስቴር መስሪያ ቤታቸውን ዓመታዊ ክንዋኔ ሪፖርት ለሕዝብ ተወካዮች ምክር ቤት ሲያቀርቡ ባሰሙት ንግግር ነው። በሌላ ዜና ኢትዮጵያ ከኤርትራ ጋር የጀመረችውን የንግድ ግንኙነት ሕጋዊ መስመር ለማስያዝ የጉምሩክ መቆጣጠሪያ ጣቢያዎች መደራጀታቸውን የኢትዮጵያ የጉምሩክ ኮሚሽን ማስታወቁን የመንግስቱ የመገናኛ ብዙሃን ዘግበዋል። ሞዛምቢክን በስድስት ሳምንታት ውስጥ ለሁለተኛ ጊዜ በመታት ከባድ ዝናብ ያየለ ያዘለ አውሎ ንፋስ 38 ሰዎች መሞታቸው ተረጋገጠ። ቀደም ብሎ አምስት ተብሎ የነበረው ነው አድጎ ወደ 38 ከፍ ያለው። ዝናቡ ጎርፍና የመሬት መንሸራተት አድርሷል። ተጨማሪ ዝናብ ይጥላል ተብሎም ተሰግቷል። የሱዳን ተቃዋሚ መሪዎች ሀገሪቱን ለቀጣዮቹ ሁለት ዓመታት በሚመራ የሲቪሎችና የወታደራዊ መማክርት ጥምረት ውስጥ ስለሚገቡ ሰዎች እየመከሩ መሆናቸው ታውቋል። የቀድሞውን መሪ ኦመር አልበሽርን ከስልጣን ያስወገዱት ወታደራዊ መሪዎች የጥምረት መማክርት ለመመስረት ባለፈው ቅዳሜ መስማማታቸው የሚዘነጋ አይደለም። አድማጮች የምትከታተሉት በ22 ና በ25 እንዲሁም በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉ አከበደና ቆንጂት ታየንን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን ወደ ሳምንታዊው የስፖርት ክፍለ ጊዜ እንሻገራለን። የስፖርት ፕሮግራም አዘጋጅ ሰለሞን ክፍሌ እረፍት ላይ ነው። የዛሬውን የስፖርት ዘገባዎች ያሰናዱልን የአዲስ አበባዊ የስፖርት ተባባሪ አዘጋጅ ግርማቸው ከበደና የመቀሌው ዘጋቢያችን ሙልጌታ አጽባሀ ናቸው። ስፖርት የቴክኒክ እክል የገጠመን ይመስላል። የግርማቸው ዘገባ ነው የሚቀድመው። ጥቂት ደቂቃዎች ውስጥ እንደተስተካከለ ወደ ግርማቸው እንመልሳለን። ታዲያ ወቅታዊ ጉዳዮችንም የሚመለከቱ ዘገባዎች ተካተዋል። አሉላ ሰለሞን ክፍሌ የእረፍት ላይ ነው ስትል አድማጭ ምን እንደሚል፣ እረፍት ነት ትክክል ነሽ ተዘጋጅቷል እያለችን ነው አቀናባሪያችን ብርሃን ኃይሉ። አሁን ወደ ግርማቸው ዘገባ በኢትዮጵያ እግር ኳስ የክለቦች ውድድር ሶስተኛ እርከን በሆነው አንደኛ ሊግ ምድብ ላይ የሚገኘው ከአዳባ ፋሪ እግር ኳስ ክለብ የፌዴራሉ መንግስት የኢትዮ ጅቡቲ ዋና መንገድን የደህንነት ዋስትና ካላረጋገጠ ውድድር እንደማያደርግ ለእግር ኳስ ፌዴሬሽን በጻፈው ደብዳቤ አስታውቋል። ባለፈው አርብ በአዲስ አበባና ደብረ ብርሃን ከተማ የነበረባቸውን የአንደኛ ሊግ ጨዋታ አካሂደው ወደ መቀለ ሲመለሱ በአፋር ክልል ልዩ ስሙ ገዋኔ የሚባል አካባቢ በታጠቁ ኃይሎች ጥቃት ከተፈጸመባቸው የትግራይ ዋልታ ፖሊስ የእግር ኳስ ቡድን አባላት መካከል አማኑኤል ብርሃኖ የተባለው ተጫዋች ሕይወት ሲያልፍ፣ አምስት የቡድኑ አባላት ደግሞ መቁሰላቸው ይታወሳል። ይህን በትግራይ ዋልታ ፖሊስ የእግር ኳስ ቡድን አባላት ላይ የደረሰውን አደጋ ያስታወሰው የካዳባ አፋር የእግር ኳስ ክለብ ለፌዴሬሽኑ የጻፈው ደብዳቤ ከሜዳው ውጪ በሚያደርጋቸው ጨዋታዎች ላይ ከገዳማይቱ እስከ እንድፎ ወይም ከአዳይቱ እንድፎ እስከ ገዳማይቱ ድረስ ባለው መንገድ አልፎ አልፎ መንገድ ላይ ድንጋይ በመደርደርና ጥይት እየተተኮሰባቸው በፈጣሪ እርዳታ ምንም ችግር እንዳልደረሰባቸው ጠቅሷል። አሁን ግን በትግራይ ዋልታ ፖሊስ የእግር ኳስ ክለብ ተጫዋቾች የደረሰው የሕይወት መጥፋትና ከፍተኛ የአካል ጉዳት የካዳባ አፋር የእግር ኳስ ክለብ ከሜዳ ውጭ ሄዶ ለመጫወት ስለማያስችለው ፌዴራል መንግስት የኢትዮ ጅቡቲን መንገድ ደህንነት ዋስትና ካልወሰደ ውድድር እንደማያካሄድ ነው። በደብዳቤ ያስታወቀው የኢትዮጵያ እግር ኳስ ፌዴሬሽን በጉዳዩ ላይ ነገ ውሳኔ እንደሚያሳልፍ የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ባህሩ ጥላሁን ለቪኦኤ ተናግረዋል። ግርማቸው አገባደዋል። ታዲያ ሌላም ዘገባ ይኖረዋል፣ ቆየት ብሎ ይመለሳል። አድማጮች፣ በእንዲህ እንዳለ መቀሌ ላይ የተከናወነውን ስነ ስርዓትና የአደጋ ጣዮችን አደን በሚመለከት ሙልጌታ አጽባሐም ከመቀሌ ተከታዩን አድርሶናል። በጥቃቱ ህይወት ያለፈው የቡድኑ ተጫዋች የሀያ ሰባት ዓመት ረዳት ሳጅን አማኑኤል ብርሃነ አስክሬን በመቀለ ከተማ ላይ በተከናወነው ስርአተ ቀብር አርፏል። በስርአተ ቀብሩ ላይ ከአማኑኤል ቤተሰብ ሌላ የስፖርት አፍቃሪዎች፣ የትግራይ ፖሊስ አባላትና የከተማይቱ ነዋሪዎች ወጣቶች ተገኝተዋል። አማኑኤል አስመራ ከተማ ተወልዶ መቀለ ያደገ ከባህር ዳር ዩኒቨርሲቲም በስፖርት ሳይንስ በዲግሪ የተመረቀ መሆኑ ተገልጿል። በጥቃቱ የቆሰሉት የቡድኑ አባላት በመቀለ አይደር ሆስፒታል ህክምና አግኝተው ከባድ ከቆሰለው ውጭ ወደ የቤታ ቤታቸው እንደተመለሱ የትግራይ ክልል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ሙሉ ደሞዝ ለቪኦኤ ተናግረዋል። አደጋው የጣሉትን በቁጥጥር ስር ለማዋል የአፋር ክልል መንግስትና የመከላከያ አባላት አደን እያካሄዱ መሆናቸው ተገልጿል። ከአፋር ክልል እና ከሀገር መከላከያ ሚኒስቴር ቀጣይ የሆነ ግንኙነት አለን አለን ጥሩ የሆነ ሂደት አለው እስካሁን ድረስ ሁሉም ሲጠናቀቅ ደግሞ ለህዝብ የታናህዛለን የትግራይ ፖሊስ ዋልታ እግር ኳስ ክለብ ተጫዋቾች በአዲስ አበባና ደብረ ብርሃን የነበራቸውን ጨዋታ አጠናቀው ወደ መቀለ ሲመለሱ ባለፈው አርብ ረፋድ በአፋር ክልል አንድፎ በተባለ አካባቢ ነው ጥቃት የተፈጸመባቸው። ለአሜሪካ ድምፅ ሙልጌታ ጽበሀ መቀለም። ሙል ጌታን ለዘገባው እናመሰግናለን። አድማጮች፣ አሁን ለቀሪው የስፖርት ዜና ወደ አዲስ አበባን መልሳችሁ ግርማቸው ከበደ የኢትዮጵያ ፕሪምየር ሊግ 22ተኛ ሳምንት ጨዋታዎች ነገ ይካሄዳሉ። የሊጉ መሪ መቀለ ሰባ እንደርታ ወደ አዲስ አበባ ተጉዞ ከቅዱስ ጊዮርጊስ ጋር የሚያደርገው ጨዋታ የሳምንቱ ተጠባቂ ፍልሚያ ነው። ቅዱስ ጊዮርጊስ ከመቀለ በ11 ነጥቦች ርቆ አራተኛ ደረጃ ላይ ይገኛል። ሁለቱ ቡድኖች በመጀመሪያው ዙር መቀለ ላይ ያደረጉት ጨዋታ ዜሮ ለዜሮ የተጠናቀቀ ሲሆን የነገው ግጥሚያቸው ለዋንጫው ፉክክር እጅግ ወሳኙ እንደሆነ ይጠበቃል። በተለይ መቀለ በሁለተኛው ዙር ከትግራይ ስታዲየም ውጭ ባደረጋቸው ጨዋታዎች እስካሁን ያላሸነፈ በመሆኑ ጨዋታው ፈታኝ ይሆንበታል ተብሎ ይገመታል። ከመሪው በስምንት ነጥቦች ርቆ ሁለተኛ ደረጃ ላይ የሚገኘውና ባለፈው ሳምንት ከሜዳ ውጭ መከላከያን አራ ለዜሮ ያሸነፈው ፋሲል ከነማ ጎንደር ላይ በሁለተኛው ዙር ጥሩ ብቃት በማሳየት ከወራጅ ቀጠናው የራቀውን ድሬዳዋ ከተማን ይገጥማል። በፋሲል በጎል ልዩነት ተበልጦ ሶስተኛ ደረጃ ላይ ያለው ሲዳማ ቡና ወደ ጅማ አምርቶ ከጅማ አባጅፋር ይጫወታል። በ21ኛው ሳምንት ባህርዳር ከተማን አምስት ለዜሮ የረተው ኢትዮጵያ ቡና አዳማ አበበ ቢቄላ ስታዲየም ላይ ከአዳማ ከተማ ጋር የሚጫወት ይሆናል። በሌሎች ጨዋታዎች ወላይታ ድቻ ከመከላከያ ሶዶ ላይ ባህር ዳር ከተማ ከደቡብ ፖሊስ በባህር ዳር ዓለም አቀፍ ስታዲየም ወልዋሏ ዲግራት ዩኒቨርሲቲ ከደደቢት ትግራይ ስታዲየም ስሁል ሽረ ከሐዋሳ ከተማ በሽረ ስታዲየም ይጫወታሉ። ሊጉን መቀለ 70 እንደርታ በ45 ነጥብ ሲመራ ፋሲል ከነማና ሲዳማ ቡና በ37 ነጥብ በጎል ልዩነት ተበላልጠው ሁለተኛና ሶስተኛ ናቸው። መከላከያ፣ ስሁል ሽረና ደደቢት የመጨረሻዎቹን ሶስት ደረጃዎች ይዘዋል። ከፍተኛ ጎል አስቆጣሪነቱን የመቀለው አማኑኤል ገብረ ሚካኤል በ13 ጎሎች ሲመራ የሲዳማ ቡና አዲስ ግዳይ ና የመከላከያው ምንሊ ወንድሙ በ12 ና በ11 ጎሎች ይከተሉታል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች ውድድር የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ተደርገዋል። በካፍ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ የሞሮኮ ዋይዳድ ካዛብላንካ የደቡብ አፍሪካውን ሜሜሎዲ ሰንዳውንስን ሁለት ለአንድ አሸንፏል። በጨዋታው ለዋይዳድ ሳልሃዲን ሳይዲ ቀድሞ ያስቆጠረ ቢሆንም አኔሌ ንጎ ኮንጎ ሰንዳውንስን አቻ ማድረግ ችሎ ነበር። ባዲያውክ በ47ኛው ደቂቃ የዋይዳድን የማሸነፊያ ጎል አስቆጥሯል። በሌላኛው የካፍ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ የቱኒዚያው ኤስፔራንስ የኮንጎውን ቲቢ ማዜምቤን አንድ ለዜሮ አሸንፏል። የኤስፔራንስን ብቸኛ ጎል ያስቆጠረው ሞሐመድ ዩሴፍ ቤላይሊ ነው። በካፍ የኮንፌዴሬሽን ዋንጫ የግማሽ ፍጻሜ ጨዋታ ደግሞ የሰሜን አፍሪካ ክለቦች ፍልሚያ ሆነዋል። የቱኒዚያው ሴፋክሴ የሞሮኮን ቤርካኔ ማርዙኪ እና ማቶሊቲ ባስቆጠሯቸው ሁለት ጎሎች ሁለት ለዜሮ አሸንፏል። የግብፁ ዛማሌክ የቱኒዚያውን ኤትዋል ደሳህል በካርባህ ጎል አንድ ለዜሮ ረትቷል። የካፍ ቻምፒየንስ ሊግ እና የኮንፌዴሬሽን ዋንጫ የግማሽ ፍጻሜ የመልስ ጨዋታዎች በመጪው ቅዳሜና እሁድ ይካሄዳሉ። የእንግሊዝ ፕሪምየር ሊግ የዋንጫ ፉክክር አሁንም ቀጥሏል። ባለፈው አርብ አንፊልድ ላይ ከደርስፊልድ የተጫወተው ሊቨርፑል አምስት ለዜሮ በማሸነፍ ቢያንስ ለአርባ ሁለት ሰዓታት የሊጉ መሪ መሆን ችሎ ነበር። ኬይታ አንድ ና ማኔ ና ሳላህ ደግሞ ሁለት ሁለት ጎሎችን አስቆጥረዋል። ሳላህ ና ማኔ በሊጉ ያስቆጠሯቸውን ጎሎች ሃያ አንድ ና ሀያ አድርሰዋል። ሆኖም ባለፈው ረቡ በተስተካካይ ጨዋታ ጎረቤታቸውን ማንቸስተር ዩናይትድን በማሸነፍ እስካለፈው አርብ ምሽት ድረስ የሊጉ መሪ የነበሩት ማንቸስተር ሲቲዎች ትላንት በርንሌይን በማሸነፍ እንደገና በአንድ ነጥብ ልዩነት የደረጃ ሰንጠረዧ አናት ላይ ተቀምጠዋል። ሰርጆ አጎይሮ ያስቆጠራት ጎል የግብ መስመሩን ያለፈችው በ295 ሚሜ ብቻ መሆኑ አርጀንቲናዊውን አጥቂና ማንቸስተር ሲቲን እድለኛስ ብሏቸዋል እስከ አራተኛ ያለውን ደረጃ ይዞ ለማጠናቀቅ በሚደረገው ፉክክር ሶስተኛ ደረጃ ላይ ያለው ቶተናም በአዲሱ ስታዲየሙ ለመጀመሪያ ጊዜ በከተማ ተቀናቃኙ ዌስትሃም አንድ ለዜሮ ሲሸነፍ አምስተኛ ደረጃ ላይ ያለው አርሰናል በሌስተር ሲቲ ሶስት ለዜሮ ተረቷል። በሳምንቱ ታላቅ ጨዋታ ማንቸስተር ዩናይትድ እና አራተኛ ደረጃ ላይ ያለው ቼልሲ አንድ ላንድ ተለያይተዋል። የዋንጫው ፍክክር እጅግ አጓጊ የሆነ ሲሆን ሁለተኛ ሆኖ የሚጨርሰው ቡድን ከዘጠና ነጥብ በላይ ሰብስቦ ዋንጫ ያጣ የመጀመሪያው የፕሪምየር ሊጉ ቡድን ይሆናል። በቀጣይ ጨዋታዎች ሊቨርፑል ከኒውካስል ና ከወልቭስ የሚጫወት ሲሆን ማንቸስተር ሲቲ ደግሞ ሌስተር ሲቲን እና ብራይተንን ይገጥማል። አሁን ሊቨርፑላውያኑ ተስፋ የሚያደርጉት በቀድሞ አሰልጣኛቸው ብሬንዳን ሮጀርስ የ የሚመራው ሌስተር ማንቸስተር ሲቲን ነጥብ እንዲያስጥልላቸው ነው። ግርማቸውን ለዘገባው እናመሰግናለን። አድማጮች አሁን ወደ ቀጣዩ ርዕስ ነው የምናልፈው። አፍሪካ ነክ ርዕሶች። ዩናይትድ ስቴትስ በዓለም ዙሪያ የጸረ ሽብር ዘመቻ እያካሄደች ብትሆንም ለብቻዋ ልታሸንፍ አትችልም ሲሉ የአሜሪካ ባለስልጣኖች ይናገራሉ። ሰዎችን ከጥቃት ለማዳንና የአሸባሪነትን ማቆጥቆጥ ለመከላከል ታማኝ አጋሮች ያስፈልጓታል። ዩናይትድ ስቴትስ ጽንፈኝነትን በመዋጋት ላይ ካሉ በርካታ የምዕራብ አፍሪካ ሀገሮች አንዷ ለሆነችው ቡርኪና ፋሶ የምታደርገውን የጸጥታ እርዳታ በሶስት እጥፍ ከፍ ያደረገችውም ለዚህ ነው። ያም ሆኖ ግን የዩናይትድ ስቴትስ ባለስልጣናት የቦርኪና ፋሶን የህግ ማስከበር ስርዓት ለማሻሻል በሚያደርጉት ጥረት የተደቀኑ ትላልቅ ፈተናዎችን ማሸነፍ ወይም መወጣት እንዳለባቸው የአሜሪካ ድምጽ ሬዲዮ ዘጋቢ ካርላ ባብ ከዋጋዱጉ ቦርኪና ፋሶ የላከችው ዘገባ ያብራራል። አዳነች ፍሳዬ ለዛሬ የአፍሪካ ነክ ርዕሶች መርጠዋለች። ከመቅጽበት በመዲናይቱ ዋጋዱጉ ሲካሄድ የነበረው የእግር ኳስ ጨዋታ ወደ ሽብር ቀጠና ተቀየረ። ደግነቱ በዩናይትድ ስቴትስና በዓለም አቀፍ አጋሮቿ ወጪና አስተባባሪነት የተካሄደ የልምድ እንቅስቃሴ ነው የነበረው። በቡርኪና ፋሶ የዩናይትድ ስቴትስ አምባሳደር አንድሩ ያንግ ከሦስት ዓመታት በፊት በቡርኪና ፋሶ መዲና የደረሰው ጥቃት ብዙ ድክመቶችን ያጋለጠ በመሆኑ እንዲህ አይነት ልምምድ ማድረግ ወሳኝ ነው ብለዋል። የቡርኪና ህዝብን ለማይመጥነው ምላሽ መስጠት ዩናይትድ ስቴትስንና ፈረንሳይን የመሳሰሉ ሀገሮች ለአሸባሪዎች ጥቃት ምላሽ መስጠት ግድ ይል ነበር። የቡርኪና ፋሶ የፖሊስ ኃይል ቀዳሚ ሌትናንት ሮበርት ከምፓወሬ እንዲህ አይነቶቹ ወታደራዊ ልምምዶች የአካባቢው የህግ አስከባሪ ኃይል አጥቂዎችን የመከላከል የሲቪሎችን ደህንነት የመጠበቅ በአሸባሪነት የሚጠረጠሩትን የመያዝ ብቃትን አሻሽለዋል ብለዋል። የሽብር ተግባር የተፈጸመበት ቦታን ደግሞ መጠበቅ እንዳለብን ተገንዝበዋል። ለማስረጃ የሚጠቅሙ ነገሮች እንዳይበከሉ ሲባል ጥቃት የተፈጸመበትን አካባቢ በሚገባ መከለል ይኖርብናል፣ ሌላው ቡድን መጥቶ ማስረጃዎችን ለመሰብሰብ እንዲችል ማስረጃ ሲሰበስቡ መጀመሪያ እያንዳንዱን ማስረጃ ሊሆን የሚችል ላይ ምልክት ያደርጋሉ። ከዚያም ፎቶግራፍን ያነሱና ክስ ለመመስረት ሲሉ እያንዳንዱን ማስረጃ ሊሆን የሚችለውን ይመዘግባሉ። በቡርኪና ፋሶ የዩናይትድ ስቴትስ አምባሳደር አንድሩያንግ ያብራራሉ። እዚህ መልክ ከጦር ሜዳ ወደ እስር እናመራለን በሕግ የበላይነት አሰራር መሠረት ከፍርድ ቤት ሂደት ወደ ተጠያቂነት እንሄዳለን። ይሁንና፣ ይላሉ የዩናይትድ ስቴትስ ኤምበሲ ክልላዊ ጸሐፊ ሮዚ ሲንዲኖ፣ በስርዓቱ ላይ አንድ አብይ ችግር አለ። ከአሸባሪነት ጋር የተያዙ ሰዎችን ለፍርድ እያቀረቡ አይደለም ብለዋል። እዚህ ቡርኪና ፋሶ ላይ ብዙ የአሸባሪነት ጉዳዮች አሉ። አንዱ ተግዳሮት ታዲያ እስካሁን ባለው ጊዜ ለፍርድ ለማቅረብ አልቻሉም። ስለ ቡርኪና ፋሶ የአሸባሪነት ጉዳዮች እውቀት ያላቸው ሰዎች ለአሜሪካ ድምፅ በተናገሩት መሰረት፣ ሁለት መቶ የሚሆኑ በአሸባሪነት ተጠርጥረው ከታሰሩት ሰዎች ጋር የተያያዙ አራት መቶ ጉዳዮች አሉ። በአፍሪቃ ያሉት የዩናይትድ ስቴትስ የአየር ኃይል ልዩ እንቅስቃሴ ኃይሎች ሜጀር ጀነራል ማርኩስ ሂክስ ታዲያ ካለ ገደብ ፍርድ ሲጠብቁ መኖር ተቀባይነት ሊኖር አይችልም ብለዋል። የቡርኪና ፋሶ መንግሥት ሐሳብ እንዲሰጥበት የአሜሪካ ድምፅ ጠይቆ ምላሽ አላገኘም። ገና ፍርድ የሚጠብቁ ተጠርጣሪዎች መኖራቸውን መሰረት በማድረግ የአሜሪካ ኤምባሲ ቡርኪና ፋሶ ተጠያቂዎችን ለፍርድ በማቅረብ ተግባር ለመርዳት ከዩናይትድ ስቴትስ የፍርድ ሚኒስቴር አቃቤ ሕግ ልካለች። አምባሳደር ያብራራሉ። በጉልህ የሚታይ መሻሻል ይኖራል። በመንግሥት ብቻ ሳይሆን ሕዝቡም የፍትሕ ሥርዓታቸው እየሠራ መሆኑን የሚያዩበት ጊዜ ይመጣል። የዩናይትድ ስቴትስ ሕጋዊ አማካሪ ቡርኪና ፋሶ የገቡት ባለፈው ወር በመሆኑ የቡርኪና ፋሶ ሕዝብ የፍትሕ ሂደት የሚያየው መቼ እንደሆነ አልታወቀም። አድማጮች፣ ዩናይትድ ስቴትስ በዓለም ዙሪያ ጸረ አሸባሪነት ትግል እያካሄደች ቢሆንም ብቻዋን አመጾችን ልታሸንፍ አትችልም የሚለው ቅንብር እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው። አዳነችን ለአፍሪቃ ነክ ርዕሶች ቅንብሯ እናመሰግናለን። አሁን ወደ ምሽቱ የመጨረሻ ዝግጅት ነው የምናልፈው ጤና የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ። የዓለም የክትባት ሳምንት ሆኖ በዋለው ባለፈው ሳምንት ውስጥ በዓለም የመጀመሪያው የወባ ክትባት ለሰዎች መሰጠት ተጀምሯል። ተመራማሪዎቹ በተጨማሪም ለኤች አይ ቪና ለካንሰር ዐይነቶች የተለያዩ የክትባት ዐይነቶችን ለመሥራት እየጣሩና እየሞከሩም ናቸው ዘመኑ የክትባት ስኬቶች ታሪክ ዘመን ይሆን? የካሮል ፒርሰን ዘገባ ለመዳሰስ ሞክሯል። ማንንም የሕፃናት ሐኪም ጠይቋለች። ካሮል ምናልባት ዶክተር ፒተር ሆቴዝ የነገሩኝን አይነት ታሪክ ይሆናል የምትሰሙት። ዶክተር ሆቴዝ በቤላር የሕክምና ኮሌጅ ፕሮፌሰር ናቸው። ክትባት እጅግ ታላቅ ከሆኑ የሰው ልጅ ፈጠራ ውጤቶች አንዱ ነው። በዓለም ዙሪያ የተካሄዱ የክትባት ዘመቻዎች እኮ ፍንጣጣ የሚባል በሽታን አጥፍተዋል። ፖሊዮን ወይም የልጅነት ልምሻን ወደ ፍጻሜው እያደረሱት ነው። ፖሊዮ በየዓመቱ የ 3 5ም0 ሺህ ሰውን የመንቀሳቀስ ችሎታ እየጎዳ የቆየ በሽታና ወረርሽኝ ነበር። ያ ቁጥር ለክትባት ምስጋና ይግባውና ወደ 2 20 አሽቆልቁሏል። ከ350 ሺህ በዓመት ወደ 20 በዓመት 2ያ ሺህ አይደለም። አንድ ሁለት ሦስት 20 በዓመት ይህ ድል አይባልም? ፖሊዮ ያንንም ያህል ሊውተረተር የቻለው በፓኪስታንና በአፍጋኒስታን ምክንያት ነው። የፖሊዮ ቫይረስ ዛሬም ያልጠፋባቸው ሁለት ብቸኛ ሀገሮች። ፈንጣጣ፣ ፖሊዮና ኩፍኝ የሚኖሩት ከአንድ ሰው ወደ ሌላ በመተላለፍ ብቻ ነው። ሌላ የመኖሪያ መላም መቆያም የላቸውም። ስለዚህም ነው ይላሉ የኤምሪ የክትባት ማዕከሉ ዶክተር ዋልተር ኦሬንሽታይን እነዚህን በሽታዎች ከገጸ ምድር ሙሉ በሙሉ ማጥፋት የሚቻለው ከሰው ወደ ሰው የመተላለፊያውን ሰንሰለት ከሰበር ነው። በሽታውን ማጥፋት እንችላለን። ፈንጣጣ የጠፋው እንደዚያ ነው። በክትባት ሊቆሙ ከሚችሉት በሽታዎች ብዙዎቹ በቫይረሶች የሚተላለፉ ናቸው። ያለፈው የዓለም የክትባት ሳምንት ትልቁና አስደሳቹ ዜና የወባ ክትባት የመጀመሩ ጉዳይ መሆኑን የዓለም የጤና ድርጅቱ ዶክተር ፔድሮ አሎንሶ ተናግረዋል። ለጊዜው ክትባቱ የተጀመረው ማላዊ፣ ጋናና ኬንያ ውስጥ ነው። በሰው ላይ ለሚገኘው ጥገኛው የወባ ተውሳክ ይህ የመጀመሪያው ክትባት ነው። ጥገኞቹ ተውሳኮች ከቫይረስና ከባክቴሪያ የሚበልጥ ውስብስብ ፍጡራን ናቸው። ለዚህም ነው ይህንን የመጀመሪያ ክትባት ለመስራት የሰላሳ ዓመት ጊዜ ወሰዱ። ክትባቶች ሁለት የካንሰር ዐይነቶችን መከላከል ችለዋል። አሁን ላለንበት ጊዜ አንዱም የአፍ ካንሰር ነው፣ አንዱም የማኅፀን ጫፍ ካንሰር ነው። ሁማን ፓፒዮማ ቫይረስ ወይም ኤች ፒ ቪ ተብሎ በሚታወቅ ቫይረስ ምክንያት የሚከሰት የካንሰር ዐይነት ነው። ሄፓታይተስ ቢ በሚባል ቫይረስ ምክንያት ሊፈጠር የሚችል የጉበት ካንሰርንም በክትባት መከላከል ተችሏል። አሁን ተመራማሪዎቹ ለጡት ካንሰር እና ሌሎቹም በገዳይነታቸው ለሚታወቁ የካንሰር አይነቶች መከላከያ የሚሆን ክትባት ለመስራት እየጣሩ ናቸው። ደቡብ አፍሪካ ውስጥ ደግሞ ለኤችአይቪ መከላከያ ክትባት ሙከራ ላይ ነው። ለኤች አይ ቪ ሌሎችም የክትባት አይነቶች ምርምሮች እየተካሄዱ ነው። የኤች አይ ቪን ወረርሽኝ ለመቆጣጠር ጸረ ኤድስ መድኃኒቶች አሁን ላለው ጊዜም ታላቅ ለውጥ ማስመዝገባቸውን የዩናይትድ ስቴትስ ብሔራዊ ጤና ኢንስቲትዩቱ የኤች አይ ቪ ጉዳዮች ባለሙያ ዶክተር ካርል ዲፌንባክ ይናገራሉ። በዚያ ላይ ክትባት ስንጨምርበት ወረርሽኙን ማቆም ብቻ ሳይሆን ፍጻሜው ላይ እናደርሰዋል። ከእነዚህ በሽታዎች የጸዳች ዓለም ማለት እኮ ጤናማ ሕፃናትን የሚያሳድጉ የሚሠሩና ገንዘብ የሚይዙ ሀብታም ሰዎች በዙ ማለት ነው። ግለሰቦች ብቻ ሳይሆን ሀገሮችን የሚበለጽጉባት ዓለም ነች። ከእነዚህ በሽታዎች ነጻ የሆነች ዓለም በብዙዎች እምነት አድማጮች ለምሽቱ ያሰናዳናቸው ቅንብሮች ተጠናቀዋል። አንድ ለሁለት ደቂቃ የማጠቃለያ ዜና አሰማ። የኦሮሚያና የሶማሌ ክልል ሕዝቦች ግንኙነትን ይበልጥ ለማጠናከር የተጀመረውን ለውጥ ለማራመድ ይረዳል የተባለ መድረክ ሰሞኑን እንደሚከፈት የኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አስታውቀዋል። ከሁለቱ ክልሎች የተፈናቀሉ ዜጎችንና ተያያዥ ችግሮቻቸውን ለዘለቂታው መፍትሄ ለመስጠት የሁለቱ ክልሎች አመራር በቅርበት እየሰሩ መሆናቸውም ተገልጿል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አስራ አምስተኛ መደበኛ ጉባኤውን በማካሄድ ላይ እንደሆነ ተነግሯል። የክልልና ከተማ አስተዳደር እስልምና ምክር ቤት ስራ አስፈጻሚ፣ የምክር ቤቱ አባላት ዑለማዎች፣ እንዲሁም ተጋባዥ እንግዶች የተገኙበት ጉባኤ ነው። የአውሮፓውያን የትንሣኤ በዓል እለት ከደረሰው የብዙ ሰዎች ሕይወት ያጠፋ የቦምብ ጥቃት ገና በማገገም ላይ የምትገኘው ሽሪላንካ ሴቶች ፊታቸውን በሂጃብ እንዳይሸፋፈኑ አግዳለች። ፕሬዚደንቱ ማይሪቲ ፓላ ሲሪሴና እገዳውን ዛሬ ያወጡት ባለፈው ሳምንት እሁድ ከ250 በላይ ሰዎች ከገደሉት በአብያተ ክርስቲያናትና ሆቴሎችን ኢላማ ያደረጉ የቦምብ ፍንዳታዎች ተከትሎ ባጸኑት ያስቸኳይ ጊዜ አዋጅ ስር ነው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ሰኞ ምሽት ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጅት ታየ ነን። ፕሮግራማችንን የመራችው ብርሃን ኃይሉ ነች። ዋና አዘጋጇ ትዝታ በላቸው ከተቀሩት ባልደረቦቻችን ጋር እንሰናበታለን። ነገ ማክሰኞ ከምሽ ሶስት ሰዓት ላይ በመደበኛው ዝግጅት እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።